ነርስ ሻዛሊ ዩስማን የኮሮና ቫይረስ ከቻይና ውሃን ከተነሳ በኋላ በመላው ዓለም ተሰራጭተዋል አውስትራሊያንም ጨምሮ። የቫይረሱ መዛመት ሂደቱ አውስትራሊያ ውስጥ እየተገታ ነው ያለው። የተዛማችነቱ መገታት አውስትራሊያ እንደምን እየተወጣችሁ ነው ይላሉ። ሳሁን በጣም አመሰግናለሁ፣ ይህን እድል ሰተኝ ብዙ የሕክምና አዋቂዎች አሉ እዚህ አውስትራሊያ ውስጥም ሆነ ሚልበን፣ ግን ሰምሀው እኔን አፕሮች አርግህ ባለኝ እውቀት ላይ ለህዝቦቻችን ትንሽ ኤክስፕሌን ለማድረግ እያመሰገንኩኝ ይቅርታም እየጠየኩኝ ከሀገር ከወጣ ብዙ ስለሆንኩኝ እንግዲህ አድማጆቻችን አማርኛ ትንሽ እንትቅስተባበረም ይቅርታ ያርጉኝልኝ። ና ወደ ቶፒኩ ስንመለስ አውስትራሊያ በጣም ነው ማኔጅ ያደረጉት ሶፋር፣ እስካሁን ድረስ ወደ ስድስት ሺህ ዘጠኝ መቶ ሰው ነው ኮንፈርም ኬስ የሆነው እና የሞተው ምስ ህዝብ ቢሞተውም አይሞላም ኮምፔርቱ ከአሜሪካ እና ዩሮፕ እና ሌሎች ሌሎች ሀገሮች ጋር በጣም በጣም ኢንሲግኒፊካንት ነው። ይሄንን ለምሳሌ ኮምፔር ሳያ መጀመሪያ ኮሮና ቫይረስ እዚህ ሲመጣ በኦሮሞኛ ሬዲዮ ላይም ልጆች ኤክስፕሌንስ አደረግላቸው። እሳ ዳታ ማየት ፈለግኩኝ። ኮሮና መጀመሪያ ስለሆነ ያለፈው አመት በኢንፍሉዌንዛ አውስትራሊያ ውስጥ የሞቱ ምን ያህል ናቸው? ብዙ ጊዜ አንሰማም። በኢንፍሉዌንዛ የሞት ሰው ሪፖርት ይደረጋል፣ ግን በማስ ሚዲያ እንደዚህ አክቲቭሊ ወደ ሰው ፐብሊሳይ ስለማይሆን እና ሳየው በኢንፍሉዌንዛ ያለፈው አመት አውስትራሊያ ውስጥ ሁለት መቶ ሰባ ስድስት ሰው ነው የሞተው። ከዛ ጋር ኮምፔር ስናደርግ ኮሮና ቫይረስ ይህን ያህል በጣም ዳንጀረስና ሪስክ የሆነ ቫይረስ ሆነው ሌዛና አንድ ሰው መቆጣጠራቸው አውስትራሊያ ብዙ ኮንትሮል አድርገታል። ቪክቶሪያ ሶፋር እንግዲህ አንድ ሺ አራት መቶ ሀምሳ አምስት ሰው ነው የተያዘው ሶ ዌር ማኔጂንግ ዌል የሚቀጥለው ደግሞ በሕክምና ውስጥ ስም ምን አይነት እንትናለ ነው። ይህን ኮንትሮል ለማድረግ ሎክዳውን እና ኢንተርናሽናል ሬስትሪክሽን ኢቨን ኢንተርስ ሪክሽን ማድረጉ በጣም በጣም ረዳን። ሐኪም ውስጥ ስትሰራ ደግሞ ደቤስ ኒውስ አንተ የምታገኘው ሰው ታሞ ካልመጣብህ ዛትስ ደቤስ ኒውስ ሲታመም ግዴታችን ነው እንግዲህ ያው ሀብት ነው። ግን ሳይታመም ሰው በዚህ ሶሻል ዲስታንሲንግ ያን ሚኒማል ማድረግ ከሆነ ለእኛ ቤስት ጊፍት ለዶክተሮችና ነርሶች እሱ ነው። መጀመሪያ ግን ከህክምና ላይ ብዙ ፉል ፍሮንት ያሉት አምቡላንስ ሰርቪስ ወርከሮች፣ የኢመርጀንሲ ዶክተርና ነርሶች፣ እንደገና ስፔሻል ክሊኒክ ደግሞ ኤቭሪ ሜጀር ሆስፒታሎች ስፔሻል ክሊኒክ ክሬት አደረጉ። የኮቪድ ናይንቲን ፊቨር ክሊኒክ ብሎ ሶ ኢሚዲየትሊ አንድ ሰው በዛ አይነት ሲምፕተም ከመጣ ምክንያቱም ኢመርጀንሲ ሩም ሌሎች በሽተኞችንም ስለሚያስተናግድ፣ በሀርትታክ ይመጣ፣ በብሬን ኢንጁሪ ይመጣ፣ የአጥንት ስብራትና የተለያዩ በሽታ ስለሚመጡ እነዚህ ሰዎች ቶሎ ብለው ወደ ኮቪድ ናይንቲን ፊቨር ክሊኒክ ዳይሬክት ያደርጓቸዋል ማለት ነው። እዛ የሚሰሩ ነርሶች እና ዶክተሮችም ፉል ፎንት ያሉ ናቸው። እነሱን እንግዲህ ራሳቸውን እንዳይዞ ለመጠበቅ እንደ ጣሊያን እና ሌሎች ሀገሮች ኤክስፒሪንስ እንዳይመጣ ፐርሶናል ፕሮቴክቲቭ ጊር ይለብሳሉ። የሚለብሱት ማስክም ከሌላው ማስክ ትንሽ የተለየ ነው። ማስኩ ኤን ናይንቲ ፋይቭ ነው የሚባለው። ኖርማሊ ኤን ናይንቲ ፋይቭ የምንጠቀመው ሌላ ጊዜ አክቲቭ ሳንባ በሽታ ያለው ሰው ሲመጣ ነው። ፕሮቴክት ያደረጋል፣ ፊልተር ያደረጋል ማለት ነው ቫይረሱን እሱ እሱ ኢነት ሰፕላይ ነበረን መጀመሪያ አካባቢ ግን ኢቨንቹዋሊ ሾርቴጅ እየመጣ እየታየ መጣ። ራሽን እያደረጉልን መጡ። እውነትም እግዚአብሔር ይመስገን እንደ አሜሪካ ባለመስፋፋቱ በጣም በጣም ረዳኒ። አውስትራሊያ ኦቨር ኦል በጣም ኮንትሮል ስላደረጉት እንደውም አስፈራፊ ነው። አሁን በአሁኑ ወቅት በፌደራል ገቨርንመንት ካቢኔት ሚቲንግ እያደረጉ ነው መሰለኝ ኢዝ ለማድረግ እስከ ስቴጅ ስሪ ምናልባት ወደ ስቴጅ ቱ ለመመለስ ሶፋር ኮንትሮሉ በጣም ቆንጆ ነው ማለት ነው። ሶ ሴንት ቪንሰንት ሆስፒታል ነው የሚሰሩት። እዛ ውስጥ በኮሮና ቫይረስ የተያዙ ህሙማን አግኝታችኋል? እያስታመማችሁ ነው? ከዛ ባሻገርስ ለጤና ሰራተኞች ትራሳቸውን የሚከላከሉበት የተለያዩ አስፈላጊ ነገሮች የፊት ማስክም ሆነ ወይም ፒፒ ምን ያህል ታድሏቸዋል እዛ ሰርቪሰስ አንዱ ሜጀር ሆስፒታል ነው ሄልት ኬር ሰርቪስ ፕሮቫይድ የሚያደረግ ሜልበን ውስጥ ሲቢዲ ነው የሚገኘው። እንግዲህ ብዙ ፔሽንቶች መጥተዋል። ብዙ የመጡት ፔሽንቶች ደግሞ ዲያግኖዝ ከተደረጉ በኋላ ወደ ቤት ተመልሰው ሰልፍ አይሶሌት አድርገው ሪከቨር እንዲያደርጉ የተደረጉ ናቸው። ሶፋር ሰርቪሰስ ብቻ ወደ ኦልሞስት አራት ሺ ፔሽንት ሲምፕተሙን ኤክስፒሪንስ አድርጎ መጥቶ ቴስት ተደርጓል። ከዛ ውስጥ ኮንፈርም የሆነው ኬዝ አርባ አንድ ብቻ ነው። ፕራይማሪ ኢንቺ ቤድር የሆኑና በጣም ስኪ ሆኖ አይሲዩ ቤድ ሪኳየር ያስደረጋቸው ብዙዎቹ አልፍሬድ ነበር የሄዱት። አንድ ነበር ሰርቪሰስ፣ እሱም ሪከቨር አድርጎ ወጥቷል። እየሞተ ሰው የለም ሰርቪሰስ። ኮንትሮሉ በጣም ቆንጆ ነው ማለት ነው። ኢ ቲንክ አራት ሺህ ሰው ቴስት ተደርጎ አርባ አንድ ብቻ ኮንፈርም መሆኑ ሰርቪሰስ ብቻ የሰጉን ሪዛልት። እንግዲህ ሪዛልቱ የመጣው ከዚህ ሶሻል ዲስታንሲንግ እና የሶሻል ሎክዳውን ከመጣ ነው ማለት ነው። ኮንትሮሉ አስቱ ፒፒ እንዳልከው የሄልት ኬር ወርከሮች ራሳቸውን ፕሮቴክቲቭ ጊር እንዳልከው መጀመሪያ የሚያስፈልገው አንድ ማስክ፣ ሌላው ግላፍስ ነው። ሌላ ደግሞ ጋውን ደስ ላይ ደግሞ ቫይረሱ ድሮፕሌት ከወደቀብ ይዘ ሌላ ቦታ መውሰ ስለምትችል ጫማ ደግሞ ከቨር የምታደርግበት ሹ ከቨሮች አሉ። እነሱ እነሱ እና ሀት ሰቡር ላይ ደግሞ ከቨር የምናደርግ መጀመሪያ አካባቢ ሰፕላዩ በጣም ቆንጆ ነበር ጉድ ወደኋላ አካባቢ ግን ትንሽ በተለይ ማስክ እና የሹ ከቨር ላይ እሺ፣ መደረግ ተጀመረ። ሰምሃው ስፔሲፊክ ደ ኬዙ ኮንፈርም ሊሆን ሲል ወይም ደሞ ሪሊ ሲሪስ ሰስፔክት ሊሆን ኬዝ ከሆነ ብቻ ከማኔጀሮች ጋር ሄደ ያንን ኤን ናይንቲ ፋይቭ ማስክ እንወስድ ነበር በት እግዚአብሔር ይመስገን ልበር እንግዲህ ያው ሪስኩ በጣም ሰው ትንሽ ስለሆነ ሱናተንሚ ረጃ ላ አደረ በእርግጥ አውስትራሊያ ውስጥ ያለው የኮሮና ቫይረስ ወረርሽኝ መስፋፋት እንደጠቀሱት በጥሩ ሁኔታ ተገድቦ ነው ያለው። ከምጪው ሰኞ ጀምሮ የተጣሉት ገደቦች እንዲላሉ ይደረጋል። በእርግጥ አሁንም አስጊ ሁኔታዎች አሉ። ገና ቫይረሱ ክትባት እስካልተሰራለት ድረስ በቁጥጥር ስር ውሏል ብሎ ማለት አይቻልም እና በኢትዮጵያውያን ማህበረሰብ ውስጥ ያሉ የህብረተሰብ አካላት ከኮሮና ቫይረስ ራሳቸውን ለመከላከልና ለመጠበቅ ምን ያህል ወረርሽኙን ትኩረት ሊሰጡበት ይገባል? የጥንቃቄ እርምጃዎቹስ ከተለምዳዊ ባህላዊው ትቅቅፎች ማህበራዊ ግንኙነቶቻቸው ሊታቀቡ ይገባል ይላሉ። በጣም አስፈላጊ ሆኖ የሚታየው ይሄ ሶሻል ዲስታንሲንግ የሚሉት ነው። ዋን ፖይንት ፋይቭ ሜትር። ባህላችን ስንገናኝ እንጠቃቀፋለን፣ እንሳሳማለን ሲሪስ ይሄ መቆም አለበት። ለሴፍቲ ለራሱ ሴፍቲ፣ ለፋሚሊ ሴፍቲ፣ ለሚወደው ጓደኛና ህብረተሰብ ሴፍቲ ስን ሶሻል ዲስታንስ መንግስት የሄልዝኬር ወርከሮች አናንስ ያደረጉት ሪስፔክት መሆን አለበት፣ መከበር አለበት። ማንች አውስትራሊያ ቪክቶሪያ፣ በተለይ አሁን ብርድ ገና እየገባ ነው፣ ዊንተር ገና እየገባ ነው። አንድ ኬዝ አንድ ሲንግል ኬዝ ዳያግኖስ አሁን ስኪፕ አርጎ ኮሚኒቲ ውስጥ ከገባ ውድን ሾፕ ሮዶፕታም ብዙ ሰዎች ተመማሉ። ስለዚህ የእኛ ህብረተሰብ እውነትም አንዳንድ ጊዜ አንዳንድ ሚሶች አሉ። እግዚአብሔር ነው የሚያሳሙ እግዚአብሔር ነው የሚያለው። እሱ ከሪሊጅስ ፐርስፔክቲቭ ልክ ነው፣ ግን ሪያሊቲ ደግሞ መጣ። ቫይረሱ ታውቋል፣ ዲስከቨር ሆኗል። እያየህ ግን እሳት ውስጥ መግባት እግዚአብሔር እሱንም አይፈቅድም። ስለዚህ ይሄ ቫይረስ ከሌሎች ቫይረሶች በጣም ልዩ ስለሆነ ነው ሶሻል ዲስታንሲን ሜንቴን ማድረግ አለብን። ሁለት ሜትር ከተራረቅን ሰላም ብንባባል ነው እሱም ፍቅር ነው። ብዙም አልተራረቅም። ሁለት ሜትር ነው የተራረቅነው። ረስትሪክሽኑም ኢ ሲሆን ሲነሳ ይሄ ጠባይ ባለፈው አራት ሳምንታት እያደረግነው ቢሄቪየር ከኛ ጋራ መሆን አለበት፣ በቫክሲኔሽን እስኪመጣ ድረስ አካኖ ስትሬስ ሞር ካሳውን አውስትራሊያ በጥሩ ሁኔታ ይዛለች። ምናልባትም ገደቦቿ ንቀቅ አድርጋ ከዚህ በኋላ ወደ የምጣኔ ሀብት እንዲያንሰራራ ወደዛ የምትሄድበት ደረጃ ላይ ነው ያለችው። ኢትዮጵያ ውስጥ ደግሞ ሰሞኑን ቁጥሩ ገና ከፍ እያለ መምጣት ጀምሯል። ከአውስትሬሊያ ተሞክሮ ኢትዮጵያ ምን ልትማር ትችላለች ይላሉ? በእውነት ኢትዮጵያ ብቻ የሶስት ዓለም አገሮች በአጠቃላይ ትልቁ ችግር ኢኮኖሚ ነው። አውስትራሊያ ኢኮኖሚ ዋይስ በጣም ብዙ ስለነበረች፣ ፖፑሌሽኑ ትንሽ ስለነበረ፣ ከዛ ደግሞ አንጻር ስታየው ህብረተሰቡ የሚሰፍርበት በሃይራይዝ እና በጣም ኮምፓክትድ በሆነ ኢንቫይሮንመንት ስላልሆነ ረዳ አንሱም ሀገራችን ብታየው ሰው በጣም ይቀራረባል። ኢኮኖሚ በጣም ነው። ህዝቡ ድሃ ነው። አንድ ቀን ሳይሰራ ከዋለ የሚበላ ነገር የለውም ይገደላል። ሆኖም ግን በተቻለ አቅም ነው ቢነግዱም ሄደው ቢሰሩም ያ ሶሻል ዲስታንሱን ሜንቴን ካያደርጉ ሰው ነው ከመጠቃቀፍ ከመሳሳም ከእጅ ከማንሳት ከተራራቀ አትሊስት ዋን ፖይንት ፋይቭ ሜትር ያ ኮስ የማያደርግ ገንዘብ የማያስወጣ የራስን ነፍስ የሚጠብቅ ማለት ነው። ሰው እስከ ሞት ደረጃ እንዳይደርስ የሚያደርግ ማለት ነው። ትልቁ ነገር እሱ፣ ፎከስ ማድረግ ያለባቸው አንዱ እሱ ነው። ሁለተኛ ንጽህና፣ ጽዳት፣ ጽዳት፣ ጽዳት፣ መታጠብ፣ እጅ መታጠብ፣ የነካው ነገር ሁላ ከቻልክ እጅ መታጠብ ነው። አንቲሴፕቲክ ከተገኘ ቆንጆ ነው። ሪያሊቲ ግን አንቲሴፕቲክ እዚህ ራሱ እኮ እኛ ሾርቴጅ መጥቶብን፣ ቬሪ ላክ የኋላ ሌሎች መጀመሪያ ከኤክስፖርት ከውጭ ነበር ኢምፖርት የሚያደርጉት ኢሚዲትሊ ግን የሚገርም ብራንዲ ማኑፋክቸር የሚያረግ ካምፓኒ ብራንዲ ከማምረት አቁሞ አንቲሴፕቲክ አምርቶልን ሰፍላ አረገለን። ሐኪም ቤት እና ሲመጣ እጅላ ስታረገው አልኮል አልኮል ነው የሚሸጠው። እኔ እንደውም አንድ ጊዜ ከዚህ ስወጣ ፖሊስ ከአቋሚ ምናልባት ነው አልኮል ፖዚቲቭ ሊሆን ይችላል ብዬ ነበር። ከተገኘና የአንቲሴፕቲኩ ከተገኘ ከታጠበ በኋላ አንቲሴፕቲኩ ሃይጂኑና ሶሻል ዲስታንሲንግ ሜንቴን የሚያደርጉ ከሆነ ኢትዮጵያም ሚኒማይዝ ማድረግ ይችላል ኢምፓክቱ ነው። በአውስትራሊያ ያሉም ሆነ እንደዚሁ በመላው ዓለም ተበትነው የሚገኙ ኢትዮጵያውያን አገር ቤት ላሉ ወዳጅ ዘመዶቻቸው ከተሞክሯቸው ምን ለማስተማር ምን ማድረግ አለባቸው ይላሉ? መንግስት ከሚያደርጋቸው ቅስቀሳዎች፣ አስተምሮቶች ባሻገር እያንዳንዱም ባለው በፋይናንስም ከሚያግዘውና ከሚረዳው ባሻገር ከምክር አኳያ ምን አይነት ምክሮችን ሊለግሱ ይችላሉ ወይም ይገባል ይላሉ? አራት ነገር ላስቀምጥ እዛ ላይ አንዱ በተሻለ አቅም እንዳልኩት ሶሻል ዲስታንሱ ሜንቴን ማድረግ ነው አት ሊስት ዋን ፖይንት ፋይቭ ቱ ሜትርስ ሁለተኛው ንጽህናን መጠበቅ እጅ መታጠብ የሆነ ነገር ሲነኩ ሁላ በተሻለ አቅም ወይ መታጠብ ወይ አንቲሴፕቲክ መጠቀም ካገኙ ሶስተኛው ሲስሉ ኦፕን ለምሳሌ ዝም ብሎ ከሳሉ ሳ ሲመጣብህ የምታወጣው ያ ትንፋሽ ያ ድሮፕሌት እስከ ስምንት ሜትር ድረስ ሊሄድ ይችላል፣ ሊበክል ይችላል ማለት ነው። እጃቸው ላይ ነው የሚስሉ ከሆነ ወይም ደግሞ ልብሳቸውን ከፈታ አድርጎ እዛ ኮንትሮል ለማድረግ የሚስሉ ከሆነ ሲያስነጥዙም እንደዛ ቢያደረጉ ይሄንን ምክር ብቻ ቢሰጧቸው ከሲደውሉ ቤተሰቦቻቸው ጋር በጣም ሲምፕል ምክር ነው። በጣም ፕራክቲካል የሆነ ምክር ነው። እነሱ ሊጠብቃቸው ይችላል ማለት ነው። ከምክሩ አንጻር ሌላው ግን በተጨማሪ ለዳያስፖራ ኢትዮጵያኖች መልእክት መላክ የሚፈልገው ቢኖር እውነትም ሀያም አስርም ዶላር የሆነ አምሳ የሚችለውን ያህል ኢትዮጵያ ሄልት ኬር ወርከሮችን የሚያስፈልጋቸውን ፒፒኢ ፐርሶናል ፕሮቴክቲቭ ጊር የሚረዳ ኦርጋናይዜሽኖች አሉ። እሰማ አለው እኛም እዚህ ኢንቮልቭ እያደረገን ነው። የሚቻለውን ገንዘብ እርዳታ ሰጥቷቸው እነዚህን ሄልት ኬር ወርከሮችን ፕሮቴክት ማድረግ በጣም አስፈላጊ ነው። በተለይ ከፖፕሌሽን ዋይስ ኢትዮጵያ ውስጥ ያለው ሬሽ ዶክተር ፖፕሌሽን ሬሽ በጣም ትንሽ ስለሆነ ያሉትን ሄልት ኬር ወርከሮችን መጠበቅ አስፈላጊ ነው። ነርስ ሻዛሊ ኡስማን ስለ ቃለ ምልልሱ እናመሰግናለን። بتأمل في